መጽሐፈ ኢያሱ ወልደ ነዌ ምዕራፍ ዘጠኝ እንዲህም ሆነ በዮርዳኖስ ማዶ በተራራማው በቆላማው፣ በታላቁ ባሕር ዳር፣ በሊባኖስ ፊት ለፊት የነበሩ ነገሥታት ሁሉ ኬጢያዊ፣ አሞራዊም፣ ከነዓናዊም፣ ፈሪዛዊም፣ ኤዊያዊም፣ ኢያቡሳዊም ይህን በሰሙ ጊዜ ኢያሱንና እስራኤልን ሊወጉ አንድ ሆነው ተሰበሰቡ። የገባዖን ሰዎች ግን ኢያሱ በኢያሪኮና በጋይ ያደረገውን በሰሙ ጊዜ እነርሱ ደግሞ ተንኰል አደረጉ። ለራሳቸውም ስንቅ ያዙ። በአህዮቻቸውም ላይ አሮጌ አይበትና ያረጀና የተቀደደ የተጠቀመም የጠጅ አቁማዳ ጫኑ። ያረጀ የተጠቀመም ጫማ በእግራቸው አደረጉ። አሮጌም ልብስ ለበሱ። ለስንቅም የያዙት እንጀራ ሁሉ የደረቀና የሻገተ ነበረ። እያሱም ወደ ሰፈረበት ወደ ጌልጌላ ሄደው ለእርሱና ለእስራኤል ሰዎች ከሩቅ አገር መጥተናል። አሁንም ከእኛ ጋር ኪዳን አድርጉ አሉ። የእስራኤልም ሰዎች ኤውያውያንን ምናልባት በመካከላችን የምትቀመጡ እንደሆነ እንዴት እንዴትስ ከእናንተ ጋር ቃል ኪዳን እናደርጋለን? አሉአቸው። ኢያሱንም እኛ ባሪያዎችህ ነን አሉት። ኢያሱም እናንተ እነማን ናችሁ? ከወዴትስ መጣችሁ? አላቸው። እነርሱም አሉት ከአምላክህ ከእግዚአብሔር ስም የተነሣ እጅግ ከራቀ አገር ባሪያዎችህ መጥተናል። ዝናውንም በግብፅ ያደረገውን ሁሉ፣ በዮርዳኖስ ማዶም በነበሩት በሁለቱ በአሞራውያን ነገሥታት በሐሴቦን ንጉሥ በሴዮን በአስታሮትም በነበረው በባሳን ንጉሥ በአግ ያደረገውን ሁሉ ሰምተናል። ሽማግሌዎቻችንም በምድራችን የሚኖሩት ሁሉ ለመንገድ ስንቅ በእጃችሁ ያዙ፣ ልትገናኙአቸውም ሂዱ እኛ ባሪያዎቻችሁ ነን አሁንም ከእኛ ጋር ቃል ኪዳን አድርጉ በሏቸው አሉን። ወደ እናንተ ለመምጣት በተነሣንበት ቀን ይህን እንጀራ ትኩሱን ለስንቅ ከቤታችን ወሰድነው። አሁንም እነሆ ደርቆአል ሻግቶአልም። እነዚህም የጠጅ አቁማዳዎች አዲስ ሳሉ ሞላንባቸው እነሆም ተቀድደዋል። መንገዳችንም እጅግ ስለ ራቀብን እነዚህ ልብሶቻችንና ጫማዎቻችን አርጅተዋል። ሰዎቹም ከስንቃቸው ወሰዱ፣ እግዚአብሔርንም አልጠየቁም። ኢያሱም ከእነርሱ ጋር ሰላም አደረገ፣ በሕይወት እንዲተዋቸውም ከእነርሱ ጋር ቃል ኪዳን አደረገ፣ የማኅበሩም አለቆች ማሉላቸው። ከእነርሱም ጋር ቃል ኪዳን ካደረጉ ከሦስት ቀን በኋላ ጎረቤቶቻቸው እንደሆኑ በመካከላቸውም እንደኖሩ ሰሙ። የእስራኤልም ልጆች ተጉዘው በሦስተኛው ቀን ወደ ከተሞቻቸው መጡ። የከተሞቻቸውም ስም ገባዖን፣ ከፊራ፣ ብኤሮት፣ ቂርያቲ አሪም ነበር። የሕዝቡም አለቆች በእስራኤል አምላክ በእግዚአብሔር ስለማሉላቸው ማሉላቸው የእስራኤል ልጆች አልመጥቷቸውም፣ ማኅበሩም ሁሉ በአለቆቹ ላይ አጉረመረሙ። አለቆቹም ሁሉ ለማኅበሩ ሁሉ በእስራኤል አምላክ በእግዚአብሔር ምለንላቸዋል፣ ስለዚህም እንነካቸው ዘንድ አይገባንም። ስለ ማልንላቸው መሐላ ቁጣ እንዳይወርድብን ይህን እናድርግባቸው በሕይወትም እንተዋቸው አሏቸው። አለቆቹም በሕይወት ይኖሩ አሏቸው። አለቆቹም እንደ ተናገሯቸው ለማኅበሩ ሁሉ እንጨት ቆራጮች፣ ውኃም ቀጂዎች ሆኑ። ኢያሱም ጠርቶ እናንተ በመካከላችን ስትኖሩ ከእናንተ እጅግ የራቅን ነን ብላችሁ ለምን አሁንም የተረገማችሁ ናችሁ። ለአምላኬም ቤት እንጨት ቈራጭ ውኃም ቀጂ የሆነ ባሪያ ከእናንተ ለዘላለም አይጠፋም አላቸው። መልሰውም ኢያሱን እኛ ባሪያዎችህ ምድሪቱን ሁሉ ይሰጣችሁ ዘንድ በእርሷም የሚኖሩትን ሁሉ ከፊታችሁ ያጠፋ ዘንድ አምላክህ እግዚአብሔር ባሪያውን ሙሴን እንዳዘዘ በእውነት ሰምተናል። ስለዚህም ከእናንተ የተነሣ ስለ ነፍሳችን እጅግ ፈራን፣ ይህንም ነገር አድርገናል። አሁንም እነሆ በእጅህ ውስጥ ነን። ለዐይንህም መልካምና ቅን የመሰለውን ነገር አድርግብን አሉት። እንዲሁም አደረገባቸው፣ ከእስራኤልም ልጆች እጅ አዳናቸው፣ አልገደሏቸውምም። በዚያም ቀን ኢያሱ ለማኅበሩ በመረጠውም ስፍራ እስከ ዛሬ ድረስ ለእግዚአብሔር መሠዊያ ዕንጨት ቈራጮች ውኃም ቀጂዎች አደረጋቸው።